ቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ግዜር ነው። ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አረጋው ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንዘልቃለን። አዎ፣ ሰላም እንደምናመሻችሁ። በዛሬ ጋቢና በአዳማ ከተማ ከሶማሌ ክልል ተፈናቅለው በመጡ ሰዎችና በከተማዋ ነዋሪዎች መካከል በተፈጠረ ግጭት የአንድ ሰው ሕይወት ሲያልፍ ወደ 30 የሚሆኑ መቁሰላቸውን የከተማዋ የጸጥታ ኃላፊዎች አስታውቀዋል። ምክንያቱ በዚህ በካባ ነው። ካባው የኛ ነው። ሳፋሪዎች ነዋሪዎች ደግሞ ተደራጅተው ይሰራሉ። የዚህ ሀገር ተወላጅ ጊዜ ማለት ነው። የእኛ ነው። ትግራይ ክልል ውስጥ መሆኒ ከተማ ላይ አንድ ድልድይ ስር ተቀጣጣይ ፈንጂ እንደተገኘ የራያ እና ሀዘቦ የህዝብ ግንኙነት ኃላፊ ተናግረዋል። ቀኑን ሙሉ በድልድዩ ደብቀው በሌሊት ወደ መቀሌ ለመግባት የታቀደው ፈንጂ ነው ቁጥጥር ስር ላይ የዋሉ በኦሮሚያ ክልል ምስራቅ ሀረርጌ ዞን መዩ ሙሉቄ ወረዳ በታጠቁ ኃይሎች ባለፈው እሁድ በሰላማዊ ዜጎች ላይ በፈጸሙት ጥቃት 41 ሰዎች ሲገደሉ ሌሎች 20 ሰዎች መቁሰላቸውን የምስራቅ ሀረርጌ ዞን የኮሚኒኬሽንስ ጉዳዩ ጽህፈት ቤት ገልጿል። ዝርዝሩን ይዘናል። በሌላ ዜና ደግሞ በሪዮ ኦሊምፒክ የማራቶን ውድድር የብር ሜዳሊያ ተሸላሚና የኢትዮጵያን የሰብአዊ መብት ጥሰቶች ለዓለም ሁለት እጆቹን ፊት ለፊቱ ላይ በማድረግ በምልክት ያሳየው አትሌት ፈይሳ ሌሊሳ ወደ ሀገሩ በሚቀጥሉት ጥቂት ሳምንታት ውስጥ ቤተሰቡን ይዞ እንደሚሄድ ተናግሯል። ጥሪውም ተቀብያለሁ። እነሱ ባልነገሩኝም፣ እኔ ደስ ብሎኛል። እኔ መጀመሪያም ወደ ሀገሬ መመለስ ፍላጎት ስለነበረኝ እመለሳለሁ። ቅርብ ጊዜ ሳምንት ወይ ሁለት ሳምንት ባልመላ ውስጥ ስላ ነው ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። በአቶ ቶሌራ አዳባ የሚመራ የኦሮሞ ነጻነት ግንባር ልዑካን ቡድን ዛሬ አዲስ አበባ ገብቷል። አቶ ቶሌራ ማዕከላዊ ኮሚቴ አባልና የግንባሩ ቃል አቀባይ ናቸው ይላል የፋና ብሮድካስት ኮርፖሬሽን ዘገባ። ልዑካኑ ኢትዮጵያ የገቡት ባለፈው ሳምንት ማክሰኞ ዕለት በኢትዮጵያ መንግስትና በኦሮሞ ነጻነት ግንባር መካከል በተደረገ ስምምነት ነው። ትግራይ ክልል ውስጥ መሆኒ ከተማ ላይ አንድ ድልድይ ስር ተቀጣጣይ ፈንጂ እንደተገኘ የራያና አዘቦ የህዝብ ግንኙነት ኃላፊ ተናግረዋል። አቶ ሀየሎም ረዳይ እንደገለጹት ፈንጂ የተገኘው በወጣቶች ትብብር ነው። የትግራዩ ዘጋቢያችን ሙሉ ዘገባውን ይዟል። ለዘገባው ተመልሰን እንመጣለን። በኦሮሚያ ክልል ምስራቅ ሐረርጌ ዞን መዩ ሙሉቄ ወረዳ የታጠቁ ኃይሎች ባለፈው እሁድ በሰላማዊ ዜጎች ላይ በፈጸሙት ጥቃት 41 ሰዎች ሲገደሉ ሌሎች 20 ቆስለዋል ሲሉ የምስራቅ ሐረርጌ ዞን ኮሚዩኒኬሽን ጽህፈት ቤት ገልጸዋል። የዞኑ ኮሚዩኒኬሽን ጽህፈት ቤት ኃላፊ ምስኪ መሐመድ ጥቃቱን የፈጸሙት የሶማሌ ክልል ልዩ ኃይሎች ናቸው ሲሉ ለቢቢሲ ጠቁመዋል። በሌላ ዜና 141 ፍልሰተኞችን ያሳፈረ የአውሮፓ የመድህን መርከብ ለአራት ቀናት ያህል የሚያርፍበት አስተማማኝ ቦታ መፈለጉን ቀጥሏል። ጣሊያንና ማልታ አላስገባም እንዳሉት ዘ አኳሪየስ የተባለው ድንበር አልባ ሐኪሞችና ኤስኦኤስ ሜዲትራኒያን የሚያንቀሳቅሱት መርከብ አስታውቋል። ሁለቱም መንግስታት መርከቦች ለደህንነታቸው ሲሉ በቀረበው ቦታ እንዲያርፉ የሚፈቅደውን ዓለም አቀፍ የባህር መስመር ህግ ጥሰዋል ይላሉ። አብዛኛዎቹ በመርከቡ የተሳፈሩት ፍልሰ ተኞች ኤርትራውያንና ሶማሊያዎች ሲሆኑ ሊቢያ ውስጥ በአስከፊ ሁኔታ የነበሩ መሆናቸውን ኤስኦኤስ ሜዲትራኒየኒ ገልጿል። የቱርክ ፕሬዚዳንት ረጃብ ታይብ ኤርዶዋን ዛሬ የዩናይትድ ስቴትስ ኤሌክትሮኒክስ እቃዎች መግዛቷን ለማቆም ዝተዋል። አሜሪካ በቱርክ ላይ ኢላማ ያደረገ የኢኮኖሚ ጦርነት እያካሄደች ነው ማለታቸውንም አሰምተዋል። በመጨረሻም አንድ ባለመኪና ዛሬ በብሪታንያው የምክር ቤት ሕንፃ ውጪ ካለው መሰናክል ጋር ከመጋጨቱ በፊት በመንገደኞችና ብስክሌት ይነዱ በነበሩ ሰዎች ላይ በመውጣቱ በአሸባሪነት ተጠርጥሮ በለንደን ፖሊሶች ተይዟል። በሶስት ሰዎች ላይ ጉዳት አድርሷል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ሆነው የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ቦንሪ ግር ቀዳሚው ዘገባችን ወደ አዳማ ከተማ ይሆናል የሚወስደን በአዳማ ከተማ ከሶማሌ ክልል ተፈናቅለው በመጡ ሰዎችና በከተማዋ ነዋሪዎች መካከል በተፈጠረ ግጭት የአንድ ሰው ሕይወት ሲያልፍ ሌሎች ወደ ሰላሳ የሚሆኑ መቁሰላቸውን የከተማዋ የጸጥታ ኃላፊዎች አስታውቋል። ሙክታር ጀማል ሙሉ ዘገባውን ይዟል። በትላንትና ዕለት ከሶማሌ ክልል ተፈናቅለው በአዳማ ከተማ በሰፈሩ ሰፋሪዎችና በአካባቢው በሚኖሩ ነዋሪዎች መካከል በተፈጠረ ግጭት አንድ ሰው ሞቶ ወደ ሰላሳ የሚጠጋ መቁሰሉን የከተማው ፖሊስ አረጋግቷል። ግጭቱ በአካባቢው በነበረው የድንጋይ ቁፋሮ የሚሰራበት ካባ የሚባለው ስራ ላይ ሁለቱ ወገኖች ባለመግባባታቸው ይገባኛልና በአካባቢው ካባው ያደርሳል ተብሎ በነዋሪዎቹ ሲቀርብ በነበረ ተጽዕኖ መሃል ባለመግባባት በመፈጠሩ መሆኑን ነው የሚያነሱት። ምክንያቱ በዚህ በካባ ነው። ካባው የእኛ ነው፣ ሰፋሪዎች ነዋሪዎች፣ ደግሞ ተደራጅቶ የሚሰሩ አሉ። የዚህ ሀገር ተወላጅ ልጅ የኛ ነው። በዚህ ባጋጠመ ግጭት ከሞተው አንድ ሰውና ጉዳት ከደረሰባቸው ሰዎች በተጨማሪ የተፈናቃዮቹ አምስት ቤት በእሳት ወድሟል። የግጭቱንና የውድመቱን ምክንያት የአዳማ ከተማ ፖሊስ መምሪያ አዛዥ ኮማንደር ደረጀ ሙለታ ለአሜሪካ ሬዲዮ ድምጽ ገልጸዋል። ከሁለት ቀን በፊት አርብ ዕለት እዚህ ጋ በማይክሮ ተደራጅተው ድንጋይ የሚያወጡ ወጣቶች አሉ። ከከተማ ድንጋይ እያወጡ ለከተማ የሚያቀርቡ ማለት ነው። ተፈናቃይ ወጣቶች ደግሞ ይሄ ድንጋይ በወጣ ጊዜ ጎርፍ ይወስድናል፣ እኛም መስራት አለብን በሚል እርስ በርስ ሲጋጩ አርብ ዕለት መጥቶ የሚመለከተው አካል ነገሩን እንዲፈታ እና በውይይት ይፈታል በሚል አስቀምጦ ቅዳሜና እሁድን ካደሩ በኋላ ሰኞ ዕለት ትላንትና፣ ውይይቱን ሳይጠብቁ ከሁለቱም ወገን ወጣቶች በመሆናቸው ኢሞሽናል በሆነ መልኩ ገብተው ሰራለው አሰራም ሰራለው አሰራም በሚል መነጋገር ውስጥ ድንጋይ መወራወር ጀመሩ። በድንጋይ መወራወር ውስጥ እንግዲህ ያው የተጎዱ ሰዎች አሉ። ወደ ሰላሳ የሚሆኑ ሰዎች በድንጋይ ተመቱ ሰዎች አሉ። ከውስጥ አንድ ሰው ሞቷል። ይጣራበት በነገር በግጭቱ ምክንያት የሞተው ሰው በዛሬው እለት በአዳማ ከተማ የቀብር ስነ ስርዓቱ የተፈጸመ በግጭቱ ከቆሰሉት ሴቶችም የሚገኙበት ሲሆን አራቱ ወንዶች ግን በጽኑ መቁሰላቸውን ነው የአዳማ ሆስፒታል የሚገልጸው። የአዳማ ሆስፒታልና ሜዲካል ኮሌጅ ፕሮቮስት ዶክተር ስለሺ ጋሮማም ይህን ነግረውናል። በአጠቃላይ ግን እስካሁን ድረስ ካለ ባለኝ መረጃ 29 ሰዎች መጥቶ እንደታከሙ ነው። ግን አሁንም ያው ሰዎች እየተጨመሩበት ይገኛል። 22 ወንዶች እና ሰባት ሴቶች ናቸው። ከዚህ ውስጥ አንድ ወንድ ደግሞ እየቱ አልፎ ነው እዚህ የደረሰው ማለት ነው። ከ29 ውስጥ አራቶቹ እንደውም በጠና ጉዳት የደረሰባቸው ሰዎች ናቸው። ጭንቅላታቸው ላይ በገጀራ በዱላ የተመቱት ናቸው። ይህ ግጭት የበለጠ ሆኖ እንዲባባስ ያደረገው ከግጭቱ ምክንያት የተለየ ስምና አጀንዳ ተሰጥቶት ስለነበረ መሆኑንም ነው ፖሊስ የሚናገረው ቤተክርስቲያን ስለመቃጠሉና የእምነት ግጭት እንደነበረ ተደርጎ የተወራው የበለጠ ሆኖ ግጭቱን አባብሶ ጉዳቱንም ማስፋቱንም ፖሊስ ገልጿል። ከሁለቱም ወገን ያነጋገርናቸው የማህበረሰቡ አካላት ግን ምንም አይነት የእምነት ችግር እንዳልነበረም ተናግረዋል። እስካሁን መነሻው ይሄ ነው ናቸው ሌላ ነገር የለም። እነት ጋር የተገናኘ የተቃጠለ ቤተክርስቲያን አለ? የለም ቤተክርስቲያን የተቃጠለ እስካሁን ሰላም ነው። በቤተክርስቲያን ጉዳይ ሌላ ቦታ ተቃጥሏል የሚል ነው የሚወራ? የለም፣ የለም፣ የለም። እዚህ አካባቢ ነህ አንተ? እዚሁ አካባቢ ነኝ። አዎ። ከቤተክርስቲያኑ ምን ያህል ይርቃል ቤት? አዎ ሜቶ ሜትር እኮ ነው የሆነ። አዎ እዚህ ጨረቃ ቤት ነህ እኛ። እሺ፣ እና አሁን እስኪ ቤተክርስቲያኑ ምንድን ነው የሚባለው? ስለ ሁኔታው ንገረኝ። አቦ ቤተክርስቲያን ይባላል። ይሄው የምታየው ቤተክርስቲያን ነው። የለም የለም፣ የለም፣ የለም። የተቃጠለም ነገር የለም። ነገሩ መነሻው ይሄው መንገዱ። እንደ ፖሊስ ገለጻ ይህንን የእምነት አጀንዳ እና ስም መጠቀም የበለጠውኑ ግጭቶችን ለማባባስ ሀገሪቷ እንዳትረጋጋ የሚፈልጉ አካላት የሚጠቀሙበት አጀንዳ መሆኑንም ገልጸዋል። ይህም በተመለከተ ምንም አይነት የእምነት ግጭትና የእምነት ተቋም ላይ የተደረገ ጥቃት አለመኖሩን ኮማንደር ደረጀ ለአሜሪካ ሬዲዮ ድምፅ አረጋግጠዋል። ከቤተክርስቲያን በተያያዘ ከመስኪን ጋር በተያያዘ ከሃይማኖት ጋር የተያዘ ነገር አንድም አንድም ነገር የለም። እኔም በአካባቢው ላይ ምልከታ አድርጌ አቦ ቤተክርስቲያን ክርስቲያን መደበኛ የእምነትና የቅዳሴ ስነ ስርዓቷን እያደረገች መሆኑን የታዘብኩ ሲሆን ወደ ውስጥ ዘልቄ ከቤተ ክርስቲያኒቷ ካህናት ተጨማሪ መረጃ ለመጠየቅ ሙከራ ባረግም በአካባቢው ተደራጅተው ከበውት የነበሩ ወጣቶች በወከባ እንዳልገባ ስላደ ጉኝ ልመለስ ችያለሁ። ከርቀት በቀረጽኩት በመቅረጸ ድምፄ ግን ይህንን መቅረጽ ችያለሁ። በካባ ድንጋይ ስራ ላይ አለመስማማት ተፈጥሮ ሁለቱ አካላት መሀል ውይይትና ድርድር ሲደረግ የነበረ ከተማ አስተዳደሩም ጭምር ሲያነጋግራቸውና ሲመክር መቆየቱን የገለጹት የአዳማ ከተማ ከንቲባ አቶ መስፍን አሰፋ ይህ ውይይት እንዳይሳካ የፈለጉና የበለጠውኑ የእምነት ይዘት እንዲይዝ ፈለገው ሲንቀሳቀሱ የነበሩ አካላት ለዚህ ጉዳትና ችግር ምክንያት መሆናቸውን ነው የሚናገሩት። የእኛ ማህበረሰብ ይህንንም በመገንዘብ ነገር ቀስቃሾች የሚያመጡልንን አጀንዳ ባለመቀበል ለሰላም እንተባበር ሲሉም መልዕክታቸውን አስተላልፈዋል። ከሃይማኖት ጋር ነገሮች ማያያዝ ያልተቃጠለ ቤተ ክርስቲያን ተቃጠለ የማለት የተለያዩ ችግሮች ደርሷል፣ ሰው አልቋል ብሎ በጣም በሰፊው እንትን በማድረግ ብዙ ነገሮች እንዲነሱ ህዝቡ በደንብ እንድጋጭ እያደረጉ ያሉ አካሎች አሉ። እነዚህ አካሎች እጃቸውን መሰብሰብ አለባቸው። ሁለተኛ ህብረተሰቡም ይህንን አጋልጦ መስጠት አለበት። ለመስጠትም ዝግጁ እንደሆነ ቃል እየገባልን ያለበት ሁኔታ ነው ያለው የተፈጠረውን አለመግባባት በኃይል ለመፍታትና አደጋውን ለማድረስ እየተንቀሳቀሱ የነበሩ ሰዎች ላይ ምርመራ እየተደረገ መሆኑን የገለጸው ፖሊስ ይህንን በቅርብ ለህዝቡ ለማሳወቅ ቡድን አቋቁሞ እየተንቀሳቀሰ መሆኑንም የአዳማ ከተማ ፖሊስ መምሪያ አዛዥ ኮማንደር ደረጀ ሙለታ ለአሜሪካ ድምፅ ሬዲዮ ገልጸዋል። የተወሰኑ ሰው ወጣቶችን እስከ አንድ አስር የሚሆኑ እነሱንም ዛሬ ነው የያዝናቸው። አጣርተን በኋላ መፍትሄ የምንሰጠው ይሆናል። ቀጣይ ግን የምርመራ ቡድን አቋቁመናል። ምርመራ ቡድን መነሻ እውነት እቺ ናት ወይስ ሌላ ነው? ለምን ወጣቱ የሚጋጨው? አንድ ህዝብ ነው። አንድ ህዝብ እንዴት በእርስ በርሱ ይጋጫል? በሚል ስሜት የሚያነሳሱ አካሎች ካሉ ምርመራችንን አጠናቅረን ለህግ መናቀር መሆናችን ነው። ለአሜሪካ ሬዲዮ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዳማ። ቢ እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን እናልፋለን። ትግራይ ክልል ውስጥ መሆኒ ከተማ ላይ አንድ ድልድይ ስር ተቀጣጣይ ፈንጂ እንደተገኘ የራያና አዘቦ የህዝብ ግንኙነት ኃላፊ ተናግረዋል። አቶ ሀየሎም ረዳዬ እንደገለጹት ፈንጂው የተገኘው በወጣቶች ትብብር ነው። የትግራዩ ዘጋቢያችን አለም ፍስሀ ዝርዝሩን ይዟል። በራያ አዘቦ ወረዳ ትናንት 27 2010 ዓም ከሰዓት በኋላ በወጣቶች ትብብር ተቀጣጣይ ፈንጅ በድልድይ ተደብቆ እንደተገኘ የወረዳ ላይ የአዘቦ ህዝብ ግንኙነት ጽሕፈት ቤት ኃላፊ አቶ ሀይሎም ረዳኢ በስድ ገልጸዋል። አቶ ሀይሎም ረዳኢ ተገኘ የተባለውን ተቀጣጣይ ፈንጅ መጠኑንና ክብደቱን እንዲህ ይገልጹታል። ትናንት ከ10 ሰዓት እስከ 12 ሰዓት አካባቢ ወጣቶች በድልድይ ውስጥ ሶስት ካርቶን ተቀጣጣይ ፈንጅ አግኝተዋል። ክብደቱ 75 ኪሎ ግራም ነው፣ በቁጥር ደግሞ 425 ነው ብዛቱ። ወጣቶች ያገኙትን ተቀጣጣይ ፈንጅ ለወረዳው ጸጥታ ኃይል ጠቁመዋል። የወረዳው ጸጥታ ኃይል የተገኘውን ካርቶን ፈንጅ መሆኑን አረጋግጠዋል። በዚህ መሠረት በቁጥር ስር ውለዋል። እንደ የራይ ያዕዘቦ ወረዳ ቤት ኃላፊ አቶ ሃየሎም ረዳኢ አገላለጥ የአካባቢያችን ኬላዎች በቀላሉ ለማለፍ ስለማቻል እንሙሉ ሙሉ ደብቀው በሌሊት ወደ መቀሌ ለመግባት የታቀደው ፈንጅ ነው። ቁጥጥር ስር ላይ ተቃጣጣይ ፈንጅ በራይ ያዕዘቦ ወረዳ ከመኾኒ ከተማ ወጣ ብሎ ግራው ተሐጎስ በተባለ ቦታ መገኘቱን አቶ ሃየሎም ገልጠዋል። በዚህ አጋጣሚ ፈንጁ በቁጥጥር ስር እንዲውል ወጣቶች ለበረከቱ አስተዋጽኦ በማድነቅ ለህብረተሰቡ እንዲህ ብለዋል። በዚህ ትኩረት ሕብረተሰብን ትመንሰይን ዝረኸቦ ነገር ብጥንቃቐ ንዘይተሓልታት ተሓባቢሩ ክሰርሕ እዩ ሓበሬታ ንስብለና፣ ማለት ሁሉም የህብረተሰብ ክፍልና ወጣቶች ያገኙትን ነገር በጥንቃቄ በመከታተል ከጸጥታ ኃይሎች ጋር ተባብረው እንዲሰሩ ነው የምናሳስበው እናሳስበው። አታ ሃየሎም ተቀጣይ ፈንጅ ወደ አካባቢው ያመጡት ግለሰቦች ግን በቁጥጥር ስር አልዋሉም ሲሉ ጨምረው ገልጠዋል። አለምሳ ከመቀለ። ዓለምን ለዘገባው እናመሰግናለን። ወደ ምስራቅ ሐረርጌ ይሆናል የምናልፈው በኦሮሚያ ክልል ምስራቅ ሐረርጌ ዞን መዩ ሙሉቄ ወረዳ በታጠቁ ኃይሎች ባለፈው እሁድ በሰላማዊ ዜጎች ላይ በፈጸሙት ጥቃት 21 ሰዎች ሲገደሉ ሌሎች 20 ሰዎች ቆስለዋል፣ ሲል የምስራቅ ሀረርጌ ዞን የኮሚኒኬሽንስ ጉዳዮች ጽህፈት ቤት ገልጸዋል። የዞኑ የኮሚኒኬሽንስ ጽህፈት ቤት ኃላፊ ምስኪ መሐመድ ለኢቢሲ እንደገለጹት ጥቃቱን የፈጸሙት የሶማሌ ክልል ልዩ ኃይሎች ናቸው ብለዋል። በጥቃቱ ስጋት ምክንያት በርካታ ሰዎች ከየአካባቢው መሰደዳቸውንም ኃላፊዋ ተናግረዋል። ሙክታር ጀማል ትናንት ከአካባቢው ያደረሰን ዘገባ ዝርዝሩን ይዟል። ጅጅጋና አካባቢዋ ሰላም ማጣትን ተከትሎ የሶማሌ ክልልን የሚያዋሱ የምስራቅ ሐረርጌ ወረዳዎች በልዩ ፖሊስ ከፍተኛ ጥቃት፣ ግድያና ወከባ እየተካሄደብን ነው ሲሉ ቅሬታ እያቀረቡ ይገኛሉ። የአሜሪካ ራዲዮ ያናገራቸው የአካባቢው ነዋሪዎች በተለይ ከትላንት ጠዋት ጀምሮ በከፍተኛ መሳሪያ የታገዘና በመኪና የሚንቀሳቀሱ ታጣቂዎች ሮጌና አካባቢዋን በመግባት ቢያንስ ይህ መረጃ እስከተጠናከረበት ጊዜ ከ35 በላይ ሰዎችን መግደላቸውን ተናግረዋል። ትላንትናው የተከፈተ ሁኔታ የዘር ማጥፋት መጨፍጨፍ በልዩ ኃይል እየተካሄደ ያለው ጦርነት ነው የተከፈተው። አሁን ከትላንትና ሮጌ በሚባል ወረዳ ዞን ላይ ነው ጦርነቱ የተከፈተው። አንድ ላይ በቃ ምንም ጦር መሳሪያ የሌለው ህዝቦች አርብቶ አደር ህዝቦች ላይ ነው የተከፈተው። ህፃን፣ ወጣት፣ ትልቅ፣ ሽማግሌ፣ ሴቶች ያካተተ ጦርነት ነው የተከፈተው። በድንበር ማስፋፋት ስም ክልሉ ማወቅ የሚፈልጉና የአካባቢውን ሰላም የማይፈልጉ የታጠቁ ቡድኖች በተመሳሳይ ሁኔታ አካባቢው ላይ እየገቡ ጥቃት እያደረሱ መሆኑን ማስረጃዎችን አጠናክረናል ነው የሚሉት። ሟቾችን በተመለከተ በተለያየ እድሜና ጾታ የሚገኙ ሰዎች በዚህ ጥቃት መሞታቸውንም ነው የምስራቅ ሐረርጌ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሮ ምስኪ ሙሐመድ የሚናገሩት። የታጠቀው ኃይል ደግሞ ድንበር አካባቢ መጥቶ እንቅስቃሴ ጀምሮ ከባድ ቀምጽ ነው ሴት አስር ሴት እና ሀያ ሶስት ወንድ ቶታሉ ደግሞ ሰላሳ ሶስት ህይወታቸው እንዳለፈ ና አሁንም እየጨመረ እያዘ ነው ወደ ሰላሳ ሰባት መድረሱን ነው አሁን ኢንፎርሜሽን ያዘን። በንጹህ ዜጋ ላይ ነው ጥቃት ማድረስ የያዙት። የእነሱ አላማ የድንበር ጉዳይ ሳይሆን የመሬት ማስፋፋትን አላማ የያዘ ነው። ምክንያቱም በድንበር ላይ አይደሉም እነዚህ ሰዎች የሞቱት የሞቱት በጥያቸው በቤታቸው በአካባቢያቸው ነው ህይወታቸው የያዘፉት ንጹዋን ዜጋ የኦሮሚያ ክልል ጸጥታና አስተዳደር ቢሮ በበኩሉ ይህንን ጉዳይ ለማስቆም ከማህበረሰቡ ጋር ከፍተኛ ውይይት ብናደርግም ሰላም የማይፈልጉ ሰዎች በቀጣይነት አሁንም አካባቢውን ማወቅ ቀጥለዋል እያለ ነው። በተለይ የድንበር ጉዳይና በሁለቱ ክልሎች መሀል የተነሳው ውዝግብ ፌዴራል መንግስት የሚያረጋጋውና የሚመለከተው ስለሆነ በመሀላችን መከላከያ በመስፈሩ ወደዛም ባለመሄድ እኛ ብንቆጠብም፣ ድንበራችን ድረስ እየመጡ ዜጎቻችን ላይ ጥቃት እያደረሱ ነው ነው የሚለው የቢሮ የኮሚኒኬሽን ጉዳዮች ኃላፊ አቶ ባይሳ ኩማ እንደተናገሩት ይህን ህገ ወጥነት ለመከላከል ከህዝቡ ጋር አሁንም ቢሆን በውይይት እስከ መጨረሻው እንቀጥላለን ብለዋል። በአካባቢው ላይ ከክልሉ አቅም በላይ የሚሆኑት ደግሞ በሁለት ክልሎች መሀል እነዚህ ኃይሎች ችግር በሚፈጥሩበት ጊዜ የፌዴራል ኃይሉና የመከላከያ ኃይሉ ነው መግባት ያለበት። የመከላከያ ኃይላችንም እየገባ እነዚህን ችግሮች ለመቅረፍ በሚንቀሳቀስበት ጊዜ በደፈጣ ኃይሉ በማይደርስበት መከላከያ በሌለበት አካባቢ በደፈጣ እየገቡ ጥቃት እያደረሱ የመመለስ መከላከያ ኃይሉ የሌለበትን አካባቢ እየመረጡ ደግሞ ህዝቡን የማደናበር የማደናገጥ፣ ሞት ዘረፋና የንብረት ማውደም እርምጃ ሲወስዱ እንደነበረ ይታወቃል። የዚህ ሁሉ መፍትሄ እንግዲህ የመጀመሪያው ህዝባችንም ማስተባበር ነው። ህዝባችን ቅንዱን አንድ እንዲያደርግ ነው። ከአንድነቱ ፈጽሞ እንዳይነቃነቅ ማድረግና ይሄ ኃይል እስከ መጫ ራሱ ደቱ እንዲጠፋ እንዲከስም ለማድረግ ነው እየተሰራ ያለው። ስለዚህ የጸጥታ ኃይላችን የመከላከያ ኃይሉና ህዝቡ ከዚህ በኋላ እነዚህን ኃይሎች አጋልጠው ወደ መስጠት የሚያመራበት ሁኔታ ይፈጠራል ብዬ አስባለሁ። በተለይ ሰሞኑን እየተከናወነ ባለው ግጭትና ይደርስብናል በሚሉት ጥቃትን በተመለከተ መከላከያ እያለ ጥቃቱ እየደረሰብን ነው እያሉ ነው የምስራቅ ሀረርጌ ነዋሪዎች ቅሬታቸውን የሚያሰሙት። ይህም በተመለከተ በመከላከያ ሚኒስቴር የደቡብ ምስራቅ እዝ ኢንዶክትሪኔሽን ዳይሬክቶሬት ዳይሬክተር ኮሎኔል ተክላይ ገብረ እግዚአብሔርን አነጋግረናቸው። እሳቸውም ለአሜሪካ ሬዲዮ በሰጡት ምላሽ ችግሩ እየተከሰተ ያለው ከሁለቱም በኩል ስሞታ እየቀረበ መሆኑን ነው የሚናገሩት። በሰራዊቱ በኩል ሆን ብሎ ይህ ክፍተት እንዲፈጠር የሚደረግ ከሆነ ግን ተጠንቶ ለሕዝቡ ይፋ ይደረጋል ብለዋል። በምስራቅ ሀረርጌ ዙሪያ ያጋጠመው ግጭት ለቢጋድ፣ እና መጋላ አደይ ሮጌ የሚባሉት ሶስት ቀበሌዎች ናቸው፣ ግጭት ያጋጠመው መንደሮቹ ማለት ነው። ሰራዊታችን ያለው እንኩሩሩ የሚ የሚባል ነው። ስለዚህ ለቢጋድ የሚባል ግጭት ሲያጋጥም ተኩስ ሲሰማ ወታደሩ ሙሉ ሰላሚ የሶማሌ ክልል ያሉት ግጭቶቹ መነሻ በማድረግ ተሽከርካሪዎቹ በሙሉ ሰራዊት ይዘው ወደዚህ ስለመጡ በእግሩ ነው የተንቀሳቀሰው። ወደ ለቢጋድ በእግሩ በሚሄድበት ጊዜ እንደገና መጋለ አደይ ተኩስ ተከፈተ። ሮጌ እንደገና ተኩስ ተጀመረ። የመጋለ አደይ ጋብ ብሎ ማለት ነው። ስለዚህ ሰራዊቱ ወደ እነዚህ ሲሽከረከር ነው የነበረው። ሮጌ ከገባ በኋላ እንዳልከው ያደርጋቸዋል ያገኛቸው አስከሬኖች አሉ። በእርግጥ በደንብ ቆጥራችሁ አረጋግጣችሁ፣ ቁስለኛውም፣ ወደ ሕክምና የሄደውም የተገደለውም ኮሚቴ አቋቁማቸው አጣርታችሁ ንገሩን ብለናቸዋል። በሶማሌ ክልልም የደረሰን ክስ ምንድን ነው? ለቢጋድ ተኩስ ሲደረግ መከላከያ ያልደረሰልንም፣ እንዲያም ሮጌ ተኩስ ሲደረግ ነው ቶሎ ወደ ኦሮሚያ የደረሰው። ስለዚህ ለምንድን ነው ወደ ለቢጋድ እና መጋላ አደይ ያልደረሰልን በኦሮሚያ ታጣቂዎች ስንገደል የሚለው፣ በዛም ክስ አለ። ኦሮሚያ እንደገና ዜጎቻችን መከላከያ ያለ ብለን ተገድለዋል የሚል አለ። ስለዚህ ክሶቹ ሁለቱም ናቸው፣ እየከሰሱን ያሉት አንድ ወገን አይደለም። በሶማሌ ክልል ደርሷል ለተባለው ጉዳትና መጠን ለማጣራት ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከሻሸመኔ።

بت وحل ودن د تكد ب أت ودن عحلح Adraia mi a Bono i the holiday. እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው ዘገባችን ደግሞ እናልፋለን። በሪዮ ኦሎምፒክ የማራቶን ውድድር የብር ሜዳሊያ ተሸላሚ ና የኢትዮጵያን የሰብአዊ መብት ጥሰቶች ለዓለም በእጆቹን በማጠላለፍ በምልክት ያሳየው አትሌት ፈይሳ ሌሊሳ ወደ ሀገሩ በሚቀጥሉት ጥቂት ሳምንታት ቤተሰቡን ይዞ እንደሚመለስ ተናገረ። የኢትዮጵያ ኦሎምፒክ ኮሚቴ ና አትሌቲክ ፌዴሬሽን አትሌት ፈይሳ ሌሊሳ ወደ ሀገሩ እንዲመለስ በዛሬው ዕለት ጥሪ ያቀብ ያቀረቡ ሲሆን ለደህንነቱ በመስጋት በሰሜን አሜሪካ ከቤተሰቡ ጋር የሚኖረው ሯጭ የጀግና አቀባበል እንደሚያደርጉለትም ተገልጿል። ባልደረባችን ትዕግስት ገሜ ከአሪዞና ፈይሳን አነጋግረዋለች። ሀገሩ ገብቶ ከቶኪዮ ኦሎምፒክ ለቶኪዮ ኦሎምፒክ መዘጋጀት እንደሚፈልግ ነው የተናገረው። ወደ ዘገባው እንለፍ። መቅለጫ ዛሬ አይቼ ነበረ። ይህም ደስ ብሎኛል በማያቴ ማለት ነው እንግዲህ ለአድናቂዎች በአትሌቲክስም ደግሞ በሰብአዊ መብቱ በኩልም በሰራው ስራ እና በወሰንከው ውሳኔ ሲደግፉ ለነበረው ህብረተሰብ መቼ ነው የምትመለሰው? መቼ ለመሄድ አስበሃል? ይሄን ጥሪ ስተቀብልሃል ወይ? ያ ጥሪውም ተቀብያለሁ። እነሱ ባልነገሩኝም እኔ ደስ ብሎኛል። እኔ መጀመሪያም ወደ ሀገሬ መመለስ እንትን ፍላጎት ስለነበረኝ እኔ መለሳለው ቅርብ ጊዜ ሳምንት ወይ ሁለት ሳምንት ውስጥ። ሁለቱ ልጆችና ባለቤትም እዚህ መጥተው ከአንተ ጋር ነው የሚኖሩት? ይዘሃቸው የመሄድ ሀሳብ አለ ወይንስ ጠቅልለህ እየገባህ ነው ወደ ሀገር ቤት? አዎ ከእነሱ ጋር ነው መሄድ የምፈልገው። እንግዲህ ከተመለስክ በኋላ የቶኪዮ ኦሎምፒክም እየተቃረበ ነው፣ የአለም አቀፍ የተለያዩ ውድድሮች ይኖራሉ። በአትሌቲክሱ ላይ ብቻ ነው ማተኮር የምትፈልገው ወይንስ በሌሎች ይሄ አሁን በማህበራዊው ስራ ውስጥ የምትሰራቸውን ስራዎች ትቀጥላለህ? እኔ እስካሁን ያለኝን ሙያ እንትን አትሌቲክስ ብቻ ነው። በሱ ጠንክሬ ሰሪቼ ወደ ቀድሞ ብቃቴ መመለስ እፈልጋለሁ። እስካሁን ምንም ሌላ አላማ የለኝም። እኔ ወደፊትም ቢሆን በዚህ ሙያ ትንሽ ስልጠና ወስጄ መቀጠል ይፈልጋሉ እንጂ ወደ ሌላ የሚገባበት እንትን የለኝም። ግን እንደ በፊቱ ያየሁት የህዝብም ሆነ እዛ እንደ በፊቱ ጮቆና አንዳንድ ህዝበ ህዝባችን ላይ የሚደርስ ከሆነ እንደዛ ይቀጥላሉ ማለት ነው። መጨረሻ ላይ እንግዲህ ብዙ አድናቂዎች አሉ በሶሻል ሚዲያ ለምሳሌ፣ በፌስቡክ ላይ ብዙ ሰዎች አንተ የምትጽፈውን ነገር ያሰራጫሉ ይመለከታሉ፣ ተሰሚነት አለ ከሪዮ ኦሎምፒክ ወዲህ ማለት ነው። ፌስቡክ ለምሳሌ መልእክት ታስተላልፋለ፣ ወጣቶቹ እንዲረጋጉ፣ ለመብታቸው እንዲታገሉ የምታስተላልፋቸው መልእክቶች አሉ አይደለም? እሱን ትቀጥልበታለ? እንዴት ይሄንን ታዋቂነትና ተሰሚነትህን የመጠቀም ሀሳብ እዛ ስትመለስ እኔ በዛን ሰዓት አንዳንድ ነገሮች ከዋክቶቹ ጋር የሆነ ነገር የሚነሳ ወይም ደግሞ የሚመጣ እንትኖች ስለነበሩ እኔ በውስጤ ያሰበ ነገር ነው የሚጽፈው ወይም ደግሞ ችሎታ ኖሮኝ ሳይሆን የሆነ ውስጤ ያሰብኩ ነገር ስለም ፖስት ስለሚያደርግ በዛን ሰዓት ው ሕዝቡም እንደዛ ወዙ ብዙ ነገር ሽር ያደርጋል እንደዛ ነገር የሚችል ወይም ደግሞ የመሰለኝ ስለምለጥ አንድ አንድ ጊዜ ደስ ካላቸው እንደዛ ነው እንጂ እኔ ብዙ ነገር ቲቪስ ሆኜ ሰውን ወይም ደግሞ ምክር የሚሰብሰቡ አደለው አንዳንድ ነገሮች መሰለኝ አንዳንድ ጊዜቶች ስለሚያደርግ፣ ደስ ካላቸው ያደረጉም ብዙም አይከፋኝም ማለት ነው። እኔ መልዕክት ለኝም ብዙ ጊዜ እኔ ምስጋና ነው የሚያቀርበው። እንደዚህ አጥንታቸውን ደማቸውን አጥንታቸውን ከልክሶ ደማቸውን አፍሶ በዚህ ደረጃ ያበቁን ዜጎቻችን ሁሉ እዚህ ትግል ላይ የተሳተፉ ወጣቶች፣ ዘምንቶች እነሱን ማመሰግን ይፈልጋለሁ። መጀመሪያ ለዚህ ደረጃ ስላበቁን ስላበቃችን አመሰግናለሁ፣ አመሰግናለሁ ማለት ፈልጋለሁ ማለት ነው። እሺ እንግዲህ አትሌት ፈይሳ ሌሊሳ በጣም እናመሰግናለን። እንግዲህ ወደፊት ደግሞ ኢትዮጵያ ስትመለስ መልሰን የምናገኝ ይሆናል። መልካም ጊዜ ለጊዜ አመሰግናለሁ፣ አመሰግናለሁ። ሰኔ 16 ቀን 2010 ዓ ም ያደመጣችሁት ዘገባ የመለስካቸው ነበር። መግቢያውን ላንብብላችሁ። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ችሎት ምክትል ኮሚሽነር ግርማ ካሳና በሌሎች አስር የፖሊስ አባላት የዋስትና ጥያቄ ብይን ሰጠ። የፖሊስ አባላቱ ከ15 ሺህ እስከ 6 ሺህ ብር በሚበቃ ዋስትና ከእስር እንዲፈቱ ማዟል። መለስካቸው አመሀ ዝርዝሩን ይዟል። ሰኔ አስራ ስድስት ቀን 2010 ዓ ም በመስቀል አደባባይ ለአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፉን ለማሳየት በወጣው ሕዝብ ላይ ከተሰነዘረው የቦምብ ጥቃት ጋር በተያያዘ ተጠርጥረው በስር የቆዩት የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ግርማ ካሳን ጨምሮ አስር የፌዴራል ፖሊስ አባላት በዋስ እንዲፈቱ የፌዴራል መጀመሪያ ደረጃ ፍርድ ቤት ተረኛ ችሎት ብይን ሰጠ። በቸለተኝነት ምክንያት በስራቸው ላይ ጉድለት ፈጽመዋል በሚል ተጠርጥረው የነበሩት ምክትል ኮሚሽነር ግርማ ካሳና አስር ከኮማንደር እስከ ሳጅን ማዕረግ ያላቸው የፖሊስ አባላትን ፍርድ ቤቱ የገቢያቸውን መጠን በማገናዘብ የተለያየ ዋስትና ቅርበው ከእስር እንዲፈቱ ትእዛዝ ሰጥቷል። በዚሁ መሰረት ምክትል ኮሚሽነር ግርማ ካሳ ለአስራ አምስት ሺ ብር የሚበቃ ዋስ አስይዘውን ከእስር እንዲፈቱ፣ እንዲሁም ሌሎቹ የፖሊስ አባላት ደግሞ ከዘጠኝ ሺህ እስከ ስድስት ሺህ ብር የሚበቃ ዋስ እያስያዙ እንዲፈቱ አዟል። ፖሊስ በእነዚህ ተጠርጣሪዎች ላይ በቂ ማስረጃ አሰባስብ ያለው ብሎ ባመነበት ጊዜ ክስ ሊመሠረት እንደሚችልም ቀደም ሲል ገልጿል። ሰኔ 16 ቀን በተቃጣው ጥቃት በቀጥታ ተጠያቂ ናቸው በተባሉ ተጠርጣሪዎች ላይ አቃቤ ሕግ ክስ እንዲያዘጋጅ በፍርድ ቤቱ ትናንት ቀን ተቆርጦ እንደተሰጠው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዛሬ ጋቢና ቪዮ ጉዟችን በዚሁ ተጠናቋል። ሄኖክ ፌስቡክ አት ቪዮ አማሪክ ላይ በትዊተር እንደዚሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን ላኩልን። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነውን የመስታወት አድራጋውና ሄኖክ ሰማ ጊዜር ነን። ዝግጅታችንም በቴክኒክ የመራው ሞክቢል ያበሮ ነው። እንደዚሁም ከታላቁ ሱሌ ታራዋሌ የተባለው ታላቁ ሰው ሰላምታ እየሰጡ ነው። ሁለቱ እና አብሮን አምሽተዋል። እናመሰግናለን፣ እናመሰግናለን። መልካም ምሽት፣ በነገው ጉዞ እንገናኝ። መልካም ምሽት። Radio Sagale América.